Four. ጤና ይስጥልኝ አድማጮች፣ በአውሮፓ እግር ኳስ ግጥሚያ የጀርመን ከ21 ዓመት በታች ተጫዋቾች ከእንግሊዝ ጋር አንድ ጨዋታ እየቀራቸው ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። ሊቨርፑል በቡድኑ የዝውውር ታሪክ ከፍተኛ የተባለውን ክፍያ በመፈጸም ጀርመናዊው አማካይ ፍሎሪያን ቪርትስን ሊያስመጣ ተስማምቷል። ከመላው ዓለም የተውጣጡ ሰላሳ ሁለት ቡድኖች በሚሳተፉበት የፊፋ የዓለም የቡድኖች ግጥሚያ የጀርመኑ ባየር ሚንሽን በሰላማዊ ውቅያኖስ ሀገራት ሻምፒዮንሺፕ ዋንጫ አሸናፊ የኒውዚላንዱ ኦክላንድ ሲቲን አስር ለዜሮ አብራይቷል። በፎርሙላ አንድ የመኪና እሽቅድድም መርሴዴስ ወደ ቀድሞ አቋሙ ተመልሷል። ተጨማሪ ዘገባዎች ይኖሩናል። አብራችሁን ቆዩም አትሌቲክስ፣ በስቶኮልም ዳያመንድ ሊግ በወንዶች የ5000 ሜትር ውድድር ኢትዮጵያዊው አትሌት ኩማ ግርማ የሁለተኛ ደረጃ አግኝቷል። ስዊድናዊው አንድሬስ አልምግሪን አሸንፏል። ባለፈው ሳምንት ረቡዕ ኖርዌይ ውስጥ በነበረው የኦስሎ ዳያመንድ ሊግ የሴቶች የ10000 ሜትር የሩጫ ፉክክር ደግሞ ኢትዮጵያዊቱ አትሌት የኒዋ ንብረት በአንደኛ ደረጃ ለድል በቅታለች። ኬንያዊቷ ሚሪያም ቼቤትን ተከትላ ሌላኛዋ ኢትዮጵያዊት ጫልቱ ዲዳ ሶስተኛ ደረጃ አግኝታለች። በተመሳሳይ የኖርዌይ የወንዶች 5000 ሜትር ዳይመንድ ሊግ ውድድር ሐሙስ ዕለት አትሌት ኩማ ግርማ ሶስተኛ ደረጃ ይዞ ነበር ያጠናቀቀው። ሌላኛው ኢትዮጵያዊ አትሌት ቢንያም መሃሪ ደግሞ ሁለተኛ። በዚህ ውድድር አትሌት ሀጎስ ገብርሕይወት አምስተኛ፣ አትሌት ዮሚፍ ቀጀልቻ ስምንተኛ፣ እንዲሁም አትሌት መዝገቡ ስሜ ዘጠነኛ ደረጃ ይዘው ማጠናቀቃቸው ይታወሳል። እግር ኳስ የኢትዮጵያ ብሔራዊ የእግር ኳስ ቡድን የቀድሞ አንጋፋ ተጫዋች ሙሉጌታ ከበደ ባሳለፍነው ሳምንት ሰኔ ሶስት ቀን 2017 ዓ.ም ከዚህ ዓለም በሞት የመለየቱ ዜና ብዙዎችን አሳዝኗል በ1970 እና 80ዎቹ ለኢትዮጵያ ብሔራዊ ቡድን ለረዥም ዓመታት የተጫወተው ሙሉጌታ ከበደ በወሎ ፔፕሲ ወሎ ምርጥና በቅዱስ ጊዮርጊስ የእግር ኳስ ቡድኖች ችሎታውን አስመስክሯል ይህ ታላቅ የእግር ኳስ ኮከብ ለአስራ አምስት ዓመታት ከኖረበት አሜሪካን ሀገር ተመልሶ በአዲስ አበባ ከተማ በህክምና ሲረዳ ቆይቶ ነው ከዚህ ዓለም በሞት የተለየው ለቤተሰቦቹ ለወዳጆቹና አድናቂዎቹ መጽ መጽናናትን እንመኛለን። በአውሮፓ እግር ኳስ ግጥሚያ የጀርመን ከ21 ዓመት በታች ቡድን ቼክ ሪፐብሊክን ትናንት አራት ለሁለት አሸንፎ ወደ ሩብ ፍጻሜ አልፏል። ጀርመን ላይ ከረፍት በኋላ ሁለት ግቦች የተቆጠሩት በተከላካዮች ድክመት ነው። ለጀርመን ቡድን ኒክ ቮልተማደ ሁለት ግቦችን በማስቆጠርና አንድ ኳስ ለግብ በማመቻቸት የምሽቱ ኮከብ ሆኖ ወጥቷል። የጀርመን ቡድን ከእንግሊዝ ጋር ከነገ በስቲያ አንድ ጨዋታ ቢቀረውም ከምድቡ በሰበሰበው ስድስት ነጥብ ወደ ሩብ ፍጻሜው ከወዲሁ አልፏል። የረቡ ግጥሚያ ግን ማን ከጣሊያን አልያም ከስፔን ጋር ሊገጥም እንደሚችል የሚለይበት ነው። እንግሊዝ በዚሁ ምድብ ምድብለ በአራት ነጥብ ትከተላለች። ስሎቬኒያ በአንድ ነጥብ ሶስተኛ፣ ቼክ ያለምንም ነጥብ መጨረሻ ተሰናባሽ ናት። ከምድብ ሀ ጣሊያንና ስፔን ስድስት ነጥብ ይዘው ስፔን በግብ ክፍያ ይመራል። ተሰናባቹ ስሎቫኪያና ሮማኒያ ያለምንም ነጥብ በግብዳ ተበላልጠው ሶስተኛና አራተኛ ናቸው በምድብ ሀ አምሯ ፖላንድን አምስት ለዜሮ ጉድ ያደረገችው ፖርቹጋል ሩብ ፍጻሜውን የመቀላቀል እድሏ ከፍተኛ ነው። ከጆርጂያ ጋር የገጠመችው ፈረንሳይ ባለቀ ሰዓት አሸንፋ ከምድቡ በፖርቹጋል በግብ ክፍያ ብቻ ትበለጣለች። ፖላንድ ከወዲሁ መሰናበቱን ሲያረጋግጥ ሦስት ነጥብ ያለው የጆርጂያ ቡድን የማለፍ እድሉ ገና አልመከነም። በምድብ መ ስድስት ነጥብ የሰበሰበችው ዴንማርክ ወደ ሩብ ፍጻሜ ማለፏን አረጋግጣለች። ዩክሬን በሦስት ነጥብ ትከተላለች። ኔዘርላንድስና ፊንላንድ ተመሳሳይ አንድ ነጥብ ይዘው በግብ ክፍያ ይለያያሉም። የዝውውር ዜና ሊቨርፑል በቡድኑ የዝውውር ታሪክ ከፍተኛ የተባለውን ክፍያ በመፈጸም ጀርመናዊው አማካይ ፍሎሪያን ቪርትስን ለማስመጣት ተስማምቷል። የቦሩሲያ ዶርትሙንድ የእግር ኳስ ቡድን ስራ አስኪያጅ ሃንስ ዮዋይን ቫትስከም የፍሎሪያን ወደ ሊቨርፑል መሄድ ለባየር ሌቨርኩሰን ጉዳት ነው ብሏል። እንደ ፍሎሪያን ያለ ምርጥ ተጫዋች ከቡንደስሊጋው መራቁ ብርቱ ጥፋት ነው ሲሉም አክሏል። ወደ ባየር ሚንሽን ቢዛወር እንኳን ምንም አልነበርም ያሉት ሃንስ የ22 ዓመቱ አማካይ ከቡንደስሊጋው የሚለይ በመሆኑ ቆጭታቸው ገልጧል። እንግሊዙ ሊቨርፑል የባየር ሌቨርኩሰንና የጀርመን ብሔራዊ ቡድን አማካይ ፍሎሪያን ቪርትስን ወደ አንፊልድ ለማስመጣት 158 ሚሊዮን ዶላር ለመክፈል ተስማምቷል። የመጀመሪያው ልዩ የዝውውር መስኮት ከፊፋ የዓለም የቡድኖች ግጥሚያ በፊት ባለፈው ሳምንት ማክሰኞ ሲዘጋ ማንቸስተር ሲቲ እና ቼልሲ በበኩላቸው ከ400 ሚሊዮን ዶላር በላይ አውጥቷል። ማንቸስተር ዩናይትድ በበኩሉ የውልፍ ሱ አጥቂ ብራዚሊያዊው ማቴዎስ ኩኛን ወደ ኦልትራፎርድ ለማስመጣት 848 ሚሊዮን ዶላር አፍስሷል። ባለፈው የጨዋታ ዘመን ደካማ እንቅስቃሴው ደጋፊዎቹን ያበሳጨው ማንቸስተር ሲቲ በቲጃኒ ሬጃንደርስ፣ ራያን ቼሪክ፣ ራያን ኢት ኑሪና ማርኩስ ቤትናሊ ላይ ከ157 ሚሊዮን ዶላር በላይ አውጥቷል። እንግሊዝ ውስጥ ዳግም የተከፈተው የተጫዋቾች ሌሎች የዝውውር መስኮት ከ11 ሳምንታት በኋላ ሐምሌ ውስጥ ይዘጋል። ከመላው ዓለም የተውጣጡ 32 ቡድኖች በዩናይትድ ስቴትስ የተለያዩ 11 ከተሞች ውስጥ በሚገኙ 12 ስታዲየሞች የሚሳተፉበት የፊፋ የዓለም የቡድኖች ግጥሚያ በሳምንቱ መጨረሻ በይፋ ተከፍቷል። ትናንት ከነበሩ ግጥሚያዎች መካከል የጀርመኑ ባየር ሚሽን በሰላማዊ ውቅያኖስ ሀገራት ሻምፒዮንሺፕ ዋንጫ አሸናፊ የኒውዚላንዱ ኦክላንድ ሲቲን አስር ለዜሮ ያበራየበት ግጥሚያ የመሰሉ ውድድር አስፈላጊነትን አጠይቋል። ገናና የአውሮጳ ቡድኖች ዋንጫውን ሊወስዱት እንደሚችሉ ሳይታለም የተፈታበት የፊፋ የዓለም ቡድኖች ግጥሚያ በየአራት ዓመቱ የሚሰናዳ ነው። የጀርመኑ ባየር ሚኒሽን በዓለም የቡድኖች እግር ኳስ ጨዋታ ሲንሲናቲ ውስጥ ኦክላንድ ሲቲን አስር ለዜሮ የግብ ጎተራ ባደረገበት ግጥሚያ ጃማል ሙሳይላ ሶስት ግቦችን ከመረብ አሳርፎ ሄትሪክ ሰርቷል። ቀሪዎቹን ግቦች ኪንግስሌ ኮማን፣ ሳቻ ቦዬ፣ ሚካኤል ኦሊሴ ና ቶማስ ሚለር እያንዳንዳቸው ሁለት ሁለት ግቦችን ከመረብ በማሳረፍ ደጋፊዎቻቸውን በግብ አንበሽብሸዋል። በ15ኛው የኦሺያና ሻምፒዮንስ ሊግ ዋንጫ ያነሳው ማህተሩ ኦክላንድ ሲቲ ቡድን በግዙፉ ባየርን ፊት መቆም ተስኖት ተሽመድምዷል። ባየርን በሚገኝበት ምድብ ሐመሯ ቀጣይ ጨዋታ የአርጀንቲናው ቦካ ጁኒየርስ እና የፖርቱጋሉ ቤኔፊካ ሊዝቦን የሚያደርጉት ነው። የፈረንሳዩ ፓሪሳን ጀርሞ የስፔኑ አትሌቲኮ ማድሪድን አራት ለዜሮ ድል አድርጓል። ዛሬ በነበሩ ግጥሚያዎች የብራዚሉ ቦታፋጎ የዩናይትድ ስቴትሱ ሲያትል ሳውንደርስን ሁለት ለአንድ አሸንፏል። የብራዚሉ ፓልሜራ እና የፖርቹጋሉ ፖርቶ ያለምንም ግብ ተለያይቷል። ምሽቱን በምድመ የእንግሊዙ ቼልሲ ከሎስ አንጀለስ ጋር ይገጥማል። በነገ ዕለት የአርጀንቲናው ቦካ ጁኒየርስ ከፖርቹጋሉ ቤኔፊካ ይጋጥማል። ለአንድ ወር በሚዘልቀው የፊፋ የዓለም የቡድኖች ግጥሚያ ውድድር ከየአገራቱ ሁለት ቡድኖች ብቻ ናቸው መሳተፍ የሚችሉት። ከእንግሊዝ ቼልሲና ማንቸስተር ሲቲ በማለፋቸው፣ ሊቨርፑል ምንም እንኳን የአውሮፓ ቁጥር አንድ ምርጥ ቡድን ቢሆንም ዘንድሮ በውድድሩ የተሳታፊዎች ገደብ የተነሳ መሳተፍ አልቻለም ከስፔን የላሊጋው ባለድል ባርሴሎና እንዲሁም የጣ ጣሊያን ሴሪያ አሸናፊ ናፖሊም ያልተገኙበት ምክንያት በዚሁ የፊፋ ከአንድ አገር ሁለት ቡድኖች ብቻ ተሳትፎ የሚል ጥብቅ ሕግ ነው። ቡድኖቹ ዋንጫ ማግኘታቸው ብቻ በዚህ ውድድር በቀጥታ ተሳታፊ አያደርጋቸውም ይላል ፊፋ። እንደ ፊፋ መስፈርት ከሆነ ከየአገራቱ ሁለት ቡድኖች የሚመረጡት የሊጎቻቸውን ዋንጫ ስለወሰዱ ብቻ ሳይሆን ባለፉት አራት ዓመታት ባሳዩት ብቃት ጭምር ነው። ቅዳሜ ምሽት የግብፁ አልአህሊ ከዩናይትድ ስቴትሱ ኢንተር ሚያሚ ጋር ተጋጥሞ ያለምንም ግብ ተለያይቷል። የ37 ዓመቱ አርጀንቲናዊ ምርጥ አጥቂ ሊዮኔል ሜሲ በቅዳሜው ግጥሚያ ለቡድኑ የፈየደው ነገር አልነበረም። ፊፋ የ40 ዓመቱ አጥቂ ክርስቲያኖ ሮናልዶም ከሳውዲ አረቢያው አልአህሊ ቡድን ወጥቶ ሌላ ቡድን በመቀላቀል ወደ ውድድሩ እንዲመጣ ልዩ የተጫዋቾች የዝውውር መስኮት ለአስር ቀን ቢከፍትም ሮናልዶ አልተጠቀምበትም። ይልቁንስ ፖርቹጋላዊ አጥቂ በአውሮፓ ኔሽንስ ሊግ ለአገሩ ብሔራዊ ቡድን ወሳኝ ግብ ማስቆጠር ከስፔን ጋር ሁለት እኩል ነጥብ እንዲጋሩ በማስቻል በመለያመት አገሩ ዋንጫ እንድታነሳ አስችሏል። ፖርቹጋል በመደበኛው የጨዋታ ክፍለ ጊዜ ከስፔን ጋር ሁለት እኩል በተለያየችበት የአውሮፓ ኔሽንስ ሊግ የፍጻሜ ግጥሚያ አቻ የምታደርገውን ወሳኝ ግብ በአንደኛው ደቂቃ ሊያስቆጥረው ክርስቲያኖ ሮናልዶ ነበር። በጀርመን ባየር ሚንሽን አሊያንስ አሬና ስታዲየም ፖርቹጋል በመለያ ምት ስፔንን አምስት ት ድል አድርጋም ዋንጫው እንድታነሳ አስችሏል። የመኪናሽ ቅድምድም እና ሃሚልተን ጊዜ ገናና የነበረው መርሴዲስ ወደ ቀድሞ ገናናነቱ እየተመለሰ ይመስላል። ትናንት በካናዳ የሞንትሪያል ግራንድ ፕሪ ሽቅድምድም መርቼዲስ አንደኛ እና ሶስተኛ ደረጃ አግኝቷል። ትናንት ጆርጅ ረስል አንደኛ ሲወጣም የቡድኑ አጋር የ18 ዓመቱ አዳጊ ኪሚ አንቶኖሊ ሶስተኛ ደረጃ አግኝቷል። የዓለም ባለድሉ ማክስ ፈርሽታፕን የሁለተኛ ደረጃ ይዞ አጠናቋል። ላንዶ ኖሪስ የባለፈው ሳምንት ፉክክር አሸናፊ የማክላረን ቡድኑ አሽከርካሪ ኦስካር ፒያስ ለመቅደም ባደረገው ሙከራ ከመንገዱ ጠርዝ አጥርግ ጋር ትላትሞ ከውድድር ውጭ ሆኗል። የፌራሪ አሽከርካሪው ሌዊስ ሃሚልተን እንደ ባለፈው ሳምንት ሁሉ ትናንትም በስድስተኛ ደረጃ አጠናቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቅቃል። አስተያየት ጥቆማችሁ አይለን። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።